በደቡብ ኢትዮጵያ ክልል ወላይታ ዞን የሰሩበትን ደሞዝ የተከለከሉ የመንግስት ሰራተኞች ለኢኮኖሚያዊና ማህበራዊ ቀውስ መጋለጣቸው ተገለጸ። በደቡብ ኢትዮጵያ ክልል ወላይታ ዞን የመንግስት ሰራተኞች ደሞዝ ስለማይከፈላቸው አንዳንድ መምህራን የተማሩባቸውና ሲያገለግሉበት የነበረው ሙያ ትተው በግብርና ስራ መሰማራታቸውን ለአሜሪካ ድምፅ ተናግረዋል። በደቡብ ኢትዮጵያ ክልል ወላይታ ውስጥ በሚገኙ 21 ወረዳዎች ተቀጥረው በማገልገል ላይ የነበሩ የመንግስት ሰራተኞች የወር ደሞዛቸው ለረጅም ጊዜ በመቆረጡ ምክንያት ለኢኮኖሚያዊና ማህበራዊ ችግሮች ተጋልጠዋል መጋለጣቸውንም አስረድተዋል። በዳሞት ወይዴዴ ወረዳ ብቻ ከ3 ሺህ በላይ ሰራተኞች ለወራት ደሞዛቸው ባለመከፈሉ ቤተሰቦቻቸውን ማስተዳደር እንደሳናቸው ለከፍተኛ ችግርም እንደተዳረጉም ዘርዝረዋል። ከደሞዝ አለመከፈል ጋር በተያዘ በዳሞት ወይዴ ወረዳ ያሉ አራት ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን እየሰጡ አለመሆናቸውንና በዚህም የተነሳ የአካባቢው ማህበረሰብ የጤናና ትምህርት አገልግሎቶችን የማግኘት መብት መጣሱን የኢትዮጵያ ሰብዓዊ መብቶች ኮሚሽን በትላንትናው እለት በወጣው ሪፖርት ላይ አስታውቋል። ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ኢትዮጵያ ክልል በወላይታ ዞን የሚገኙ አንዳንድ የመንግስት ሰራተኞች ለአሜሪካ ድምፅ እንደገለጹት የደሞዝ መዘግየትና መቆራረጥ ችግር በተደጋጋሚ ሲከሰት ቆይቷል። ለወራት ታግሰው መቆየታቸውን የጠቀሱት ሰራተኞቹ አሁን ግን ከአቅማችን በላይ በመሆኑ የተማርንባቸውና የሰራንባቸውን የሥራ ዘርፎችን ለመቀየር ተገደናል ሲሉ ለአሜሪካ ድምፅ ተናግረዋል። በዞኑ የዳሞት ወይዴ ወረዳ የአንጋሸራ ሁለተኛ ደረጃ ትምህርት ቤት ምክትል መምህር የነበሩት ዳንኤል ፋንታሞም ስምንት የቤተሰብ አባላትን የማስተዳደርበትን በማጣትም ወደ ግብርና ስራ ገብቻለሁ በማለት አብራርተዋል። እኔ እንዲያውም እኔ ይሻላለሁ ወደ አባቴ ቤት ሄጄ ተመልሼ ተወለድኩበት ሰፈር ሄጄ አሁን እርሻ ጀምሬ ያው ልጆቼን ማኖር ስላለብኝ በቆሎ፣ ካሳባ፣ ቦዬ አመርታለሁ። በቆሎ፣ አደንጓሬ፣ ስኳር ድንች በቃ ለልጆች የሚበላ ነገር መስራት። በጣም ኑሮ ከባድ ነው ኑሮ ከባድ ነው። ለሞተው ለቅሶ መድረስ አንችልም። ሰርግ መድረስ አንችልም። ማህበራዊ ኑሮ እድር፣ የቤተ ክርስቲያን እድር ሶስት አራት ወር አልከፈልንም። ብንሞት እንኳን አሁን እድር የለንም። ደሞዛችን ለቀናትና ለሳምንታት በመዘግየት የጀመረው ችግር ወደ ወራት ተቀይሮ እስከ ሁለትና ሶስት ወራት ድረስ መቆየት ጀምሯል ያሉት የቀድሞ ሪሰ መምህርም የአሁኑ አርሶ አደር ከኢኮኖሚያዊ ችግር ባለፈ ለማህበራዊ ችግር መጋለጣቸውንም ገልጿል። እኔ አሁን እርሻ ስላለኝ ወደ እርሻ ገብቻለሁ። እርሻ የሌላቸው አሉ። ተከራይቶ የሚኖሩ በዳሞት ወደ ወረዳ በዴሳ ከተማ ውስጥ ሶስት አባወራ የሆኑ ልጆች ልጆቻቸውንና ሚስቶቻቸውን የሚያበሉትን አቶ ወደ አባቶቻቸው ቤት ወደዛ ልኮ አሁን ደግሞ ቤተሰቦቻቸውን ወደ ቤታቸው ልኮ፣ ወደ አባቶቻቸው ልኮ፣ እነሱ ደግሞ ሶስት ወንዶች አንድ ቤት ተከራይቶ የሚኖሩ አለን ከተማ ውስጥ ለማለት ብቻ እስከዚህ ሰው ተቸግረዋለ። የአሜሪካ ድምፅ ካነጋገራቸውና የተማሩበትና ያገለገሉበትን የሙያ ዘርፍ በምቶ በግብርና ዘርፍ ከተሰማሩት ውስጥ እስከ ቅርብ ጊዜ ድረስ የቦሎሶ ቦምቤ ወረዳ የውሃና ፍሳሽ የጽህፈት ቤት ምክትል ኃላፊ የነበሩት አድማሱ ዶር አንዱ ናቸው። በጅንጅብልና በጎደረ ምርት መሰማራታቸውም ተናግሯል። ሁለት ልጆች አሉ፣ አንድ ሚስት አለች፣ እናት አለች፣ ይቶች አሉ። ይሄ ሁሉ በኔ ላይ ዲፕንድ ይሆናሉ ማለት። ይህንን ካልሰራሁት እኔ ራስን አይደለም ለማብላት ሳይሆን እንደው Bizi ver. Benimle ለመስራት አይሆንም ማለት ነው ውዲቴ፣ ሳይሆን ፈርቼ ነው ወደዚህ ላይ ውስጥ የገባው። ለሀያ አራት አመታት በሂሳብ ትምህርት መምህርነት እንዳገለገሉ የሚናገሩትና ከአዲስ አበባ ዩኒቨርሲቲ በሁለተኛ ዲግሪ የተመረቁት የበዴሳ ከተማ የሁለተኛ ደረጃ ትምህርት ቤት መምህርና የሶስት ልጆች አባት ዳዊት ዳናም ደሞዛቸው በወቅቱ ስለማይከፈላቸው የሚወዱትና ለአመታት የሰሩበትን መምህርነት ሰው ወደ ግብርና መግባታቸውን ተናግሯል። ቤተሰቦቼን አሁን ምን እንዴት ባደርግ ብዬ ከቸግር ወደ ግብርና ውስጥ የገባው ነው ቀር ወርጄ ወደ ቆላዎቹ ወርጄ ግብርና የሰራው ይመኛ አሁን በዚህ ሌላ እንትን ስለሌለ በቃ የግድ በዚህ ውስጥ ካልገባሁኝ ንድ ሌምራ ብዬ ወደ በወላይታ ዞን ከሚገኙ ከሀያ ሶስት ወረዳዎችና ከተማ አስተዳደሮች ውስጥ ከወላይታ ሶዶና ከአረካ ከተማ አስተዳደር ውጪ ሀያ አንድ መዋቅሮች ለወራት ደሞዝ እንዳልተከፈላቸውም አንዳንድም በመቶኛ የተቆራረጠም እንደሚከፈላቸው ተናግሯል። አንድ ስማቸው እንዲጠቀስ ያልፈለጉ የዳሞት ወይደ ወረዳ የጤና ባለሙያም በወረዳው ከ3000 በላይ ሰራተኞች የሰኔ ወር ደሞዝ ሰሞኑን መከፈሉን ጠቅሰው የሐምሌና የነሐሴ ወር ደሞዝ እንዳልተከፈላቸው ገልጿል። ከደሞዝ አለመከፈል ጋር በተያያዘም በዳሞት ወይደ ወረዳ ያሉ አራት ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን እየሰጠ አለመሆኑን ጠቅመው ልጆቻቸውን ማስተማርና ቤተሰቦቻቸውንም ለመመገብ መቸገራቸውን አመልክተዋል። ሰራተኛ በጣም ችግር ውስጥ ከችግርም በላይ ችግር ውስጥ አይደለም። ከዘመድ አዝማድ ቤት ይህል ምናምን አገኝቶ ይዞ ሲመጣ ይሄ ወፍጮ ቤት የራሱ ማስፈጫ ገንዘብ ለሰራተኛ የለም ብሎ ይህሉን ራሱ ማይፈጩም። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ሌላ አንድ የሆብቸው ወረዳም የመንግስት ሰራተኛ በዞኑ ሆብቸው ወረዳም ከሰኔ ወር ጀምሮ ያለው ደሞዛቸው ለሶስት ወራት እንዳልተከፈላቸው አስታውቀዋል። የአሜሪካ ድምፅ የዞኑ ባለሥልጣናት አስተያየት ለማካተት ለዞኑ አስተዳዳሪና ለፋይናንስ ልማት መምሪያ ኃላፊ ተደጋጋሚ የስልክ ጥሪ ቢያደርግም ስለማያነሱ ማካተት አልተቻለም። የዞኑ ዋና አስተዳዳሪ አቶ ሳሙኤል ፎላ ከዚህ በፊት ከተመሳሳይ ቅረታ ጋር በተያያዘ ለአሜሪካ ድምፅ ሲናገሩ ችግሩ የተፈጠረው ከበጀት ጥረትና ከውዝፍ የአፈር ማዳበሪያ ክፍያ ጋር በተያያዘ ነው ብለዋል። ችግሩን ለማቃለል ከክልሉ መንግስት ጋር በመመካከር ጥረት ሲደረግ መቆየቱንም ተናግሮ ነበር። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰሞኑን ባወጣው ሪፖርት ከ2012 ዓ ም ጀምሮ ከደሞዝ አከፋፈል ጋርም የተያያዘ ችግር እንደነበረ ጠቁሟል። በተለይም መከፈል ከነበረበት ደሞዝ የተወሰነውን ቆርጦ የመክፈልና በአንዳንድ አካባቢዎች ከሁለት እስከ ሶስት ወራት የመዘግየት ችግር እንደነበር አመልክቷል። በዚህም የጤናና የትምህርት ተቋማትን ጨምሮ ሌሎች ማኅበራዊ አገልግሎቶችን የሚሰጡ ተቋማት አገልግሎት በማቋማቸውና በሙሉ አቅማቸው አገልግሎት ስለማይሰጡ ህብረተሰቡ ለዘርፈ ብዙ ማኅበራዊ፣ ኢኮኖሚያዊና ስነ ልቡናዊ ቀውሶች መዳረጉን አስታውቋል። የኮሚሽኑ የሲቪል የፖለቲካም የማኅበራዊና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብርል ኮሚሽኑ ከክልሉ ሠራተኞች የቀረበውን አቤቱታና ቅሬታዎችን ክትትል ማድረጉን በዚህም ሠራተኞች ደሞዝ ሳይከፈላቸው ለረጅም ጊዜ መቆየታቸውን ማረጋገጡን ለአሜሪካ ድምፅ በስልክ ተናግሯል። አንዳንድ ቦታ እኮ ሶስት ወር ያልተከፈላቸው እስከ አንድ ወር ያልተከፈላቸው ከዛ በላይ ያልተከፈላቸው የተለያየ ቦታ ነው ማለት ነው። አንድ አይነት ወጥ አይነት ቦታ አይደለም። በሁላይታ ዞን ቀድሞ በነበሩ አስራ ስድስት የአስተዳደር መዋቅሮች ላይ ሰባት አዳዲስ መዋቅሮች መጨመራቸውና በዚህም በዞኑ በሁለት ሺ አስር አመተ ምህረት ሀያ ሶስት ሺ የነበረው የመንግሥት ሠራተኛ ቁጥር ወደ ስልሳ አንድ ሺህ ከፍ ማለቱን ኮሚሽኑ ለተፈጠረው ችግር እንደ አንድ ምክንያት ጠቅሷል። ሌላኛው የችግሩ መንስኤም የአፈር ማዳበሪያ ውዝፍ ዕዳና የውስጥ ገቢ አለመሰብሰብ ነው ሲሉ አመልክቷል። ኮሚሽነር አብዲ በዚህም ሠራተኞች ለመብቶች ጥሰት መጋለጣቸውን አመልክቷል። አንድ ጤና መብትን ይጎዳል። እንደዚሁ ትምህርትንም በተመለከተ ለመምህራን ካልተከፈለ የተማሪዎች ነው የመማር መብትንም ወይም የትምህርት መብትን ይጎዳል። በተጨማሪም ደግሞ ሰራተኞቹም ለሰሩት ስራ ክብያ ሊከፈላቸው ይገባልና የሰራተኛ መብትን የሚነካል። ዶክተር አብድ ጅብሪል ኮሚሽኑ ያቀረባቸውን ምክር ሀሳቦችን ማብራቷል። ሰራተኞቹ በእቅድ ላይ የተመሰረተ ቅጥር ይደረግ፣ ገቢ የማሰባሰብ አቅሙ ከፍ እያደረግ ይኖርበታል። እዳ ሰብስቦ ያልከፈሉ ሰዎች ተጠያቂ፣ በተለይ የመንግስት ኃላፊዎች ተጠያቂ መደረግ አለባቸው። ችግሩ ረጅም ጊዜ የቆየና በሰራተኞችና በቤተሰቦቻቸው ላይ ዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውሶችን የፈጠረ በመሆኑም የክልሉና የፌዴራል ተቋማት ያሉ እዳዎችን በተራዘመ ጊዜ እንዲከፈል ማድረግን ጨምሮ ሌሎች ዘላቂ መፍትሄ እርምጃዎችን መውሰድ እንደሚገባቸው ኢሰመኮ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ how was some